የማኅበራዊ መገናኛ ዘዴዎች ቅኝት ለማኅበራዊ ድረገጽ ተጠቃሚዎች ሳምንቱ ፈዛዛ የሚባል ነበር። በሌሎች ጊዜያት እንደተለመደው ብዙዎቹን ተጠቃሚዎች በአንድ ወይም በሌላ መልኩ የሳበ አንድ ትልቅ ርዕሰ ጉዳይ አልነበረም። የሳውዲ አረቢያ መንግሥት ሕገ ወጥ ያላቸው የውጭ ዜጎች ከሀገሩ እንዲወጡ የሰጠው ቀነ ገደብ ሊጠናቀቅ ዕለታት በቀረበት በአሁኑ ወቅት በብዙ ሺህ የሚቆጠሩ ኢትዮጵያውያን ለከፋ ችግር መጋለጣቸው ለብዙ ኢትዮጵያውያን አሳሳቢ ጉዳይ ቢሆንም የማህበራዊ መገናኛ ዘዴ ጸሐፊዎችን ትኩረት ግን አልሳበም። በአንፃራዊነት ትኩረት ስበው ከሰነበቱት ሁለቱ ሳምንት የተሻገሩ ናቸው። የዚህ ሳምንት ርዕሰ ጉዳይ ሊባል የሚችለው የድርቅ እርዳታ ጉዳይም ቢሆን ከሳምንት በፊት በመገናኛ ብዙሃን ለተሰራጩ ዘገባዎች የተሰጠ ማስተባበያ ያስከተለው ነው። በዚሁ ጉዳይ እንጀምር። ባለፈው እሁድ ለንባብ የበቃው ሪፖርተር ጋዜጣ ከብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር አቶ ምትኩ ካሳ ጋር ሰፋ ያለ ቃለ ምልልስ አካሄዶ ነበር። የቃለ መጠይቁ ማጠንጠኛ ደግሞ በሀገሪቱ በተከሰተው ድርቅ ለእርዳታ ፈላጊዎች የሚሰጠው እርዳታ ጉዳይ ነው። ከሳምንት በፊት የመንግስት ባለስልጣናትና የግብረሰናይ ድርጅት ኃላፊዎችን ያነጋገሩ ጋዜጠኞች ኢትዮጵያ ከመጪው ሐምሌ ወር ጀምሮ ለተረጂዎች የምታቀርበው የምግብ እርዳታ አይኖራትም ሲሉ ዘግበው ነበር። በወቅቱም ኮሚሽነር ምትኩ ሀገሪቱ ለአስቸኳይ ምግብ እርዳታ የሚሆን አንድ ቢሊዮን ዶላር እንደምትሻ መግለጻቸው ይታወሳል። ኮሚሽነሩ ከሪፖርተር ጋር ባደረጉት ቃለ ምልልስ እርዳታ አለቀብኝ ያለው የዓለም የምግብ ፕሮግራም ደብልዩ ኤፍፒ መሆኑን ጠቅሰው ጉዳዩን አጩሆታል ብለው መናገራቸው በማህበራዊ መገናኛ ዘዴዎች ተጠቃሚዎች ዘንድ አልተወደደላቸውም። የዓለም የምግብ ፕሮግራም ለእርዳታ ፈላጊዎች መድረስ ካቃተው መቶ በመቶ እንሸፍናለን ሲሉ የተናገሩትም ትችት ቀስቅሶባቸዋል። ገረሱ ቱፋ በፌስቡክ በጻፈው አጭር አስተያየት የሀገሪቱን ሕዝብ የመመገብ አቅም ካለ የምግብ እርዳታ የመጠየቁ ፋይዳው ታዲያ ምንድን ነው? አሳፋሪ ነው ብሏል። ያደሳ ቦጃያ በበኩሉ በኢትዮጵያ በውጭ እርዳታ ላይ ጥገኛ የመሆን ባህል በጣም የተስፋፋ ነው ኮሚሽነሩ እዚህ ዓለም ህዝባችንን መመገብ ካቃተው እኛ እናደርገዋለን ይላሉ። ከተሳሳት ኳርሙኝ እንደማስበው እኛ ራሳችንን መመገብ ካቃተን ዓለም እኛን በመመገብ ይረዳናል እንጂ በተገላቢጦሹ አይደለም። ይህ እኮ ጎረቤቶቼ ቤተሰቦቼን መመገብ ካቃታቸው እኔ መገባቸዋለሁ እንደማለት ነው ሲል በምሳሌ የኮሚሽነር ምትኩን አገላለጽ ተችቷል። ኒሞን አቦርቶ ላይ የተሰኙ የፌስቡክ ተጠቃሚ የጉድ አገር ሲሉ ርዕስ በሰጡት አጭር አስተያየታቸው እኔም ምለው መቶ በመቶ የመሸፈን አቅም ካለ ሲጀመር ለምን ወደ ልመና ተሄደ? የእርዳታ ፈላጊዎች ቁጥር እያሻቀበ ገና ለገና ከዓለም የምግብ ፕሮግራም ይገኛል ተብሎ ማስቀመጥስ ሰዎቹ ምን እስኪሆኑ ነው የሚጠበቀው? ያው መልሱ እስከሚያልቁ ነው የሚሆነው ብለዋል። ገዢው ፓርቲና ተቃዋሚ የፖለቲካ ፓርቲዎችን ወደሚመለከተው ሁለተኛው ርዕሰ ጉዳይ እንሻገር። ኢህአዴግና 16 ተቃዋሚ የፖለቲካ ፓርቲዎች ለድርድር ለመቀመጥ እያካሄዱ የሚገኙትን የማራቶን ቅድመ ውይይት አሁንም ማጠናቀቅ አልቻሉም። ፓርቲዎቹ ባለፈው ሰኞ በነበራቸው ስብሰባ ለድርድር እንዲቀርቡ ከሚፈልጓቸው 13 አጀንዳዎች ውስጥ ስድስቱን ብቻ በስምምነት አጽድቀዋል። ባላለቁ ጉዳዮች ላይ ለመነጋገር ለነገ ቅዳሜ ቀጠሮ ይዘዋል። የማኅበራዊ መገናኛ ብዙሃን ተጠቃሚዎች ለድርድር ቀረቡ የተባሉ አጀንዳዎችን አንስተው ሲነጋገሩ ከርመዋል። ጋዜጠኛ ኢብራሂም ሻፊ ኢህአዴግ በህገ መንግስቱ፣ በድንበር ጉዳይና ስለ ፖለቲካ እስረኞች እንደማይደራደር ግልጽ አድርጓል። በአንጻሩም በጸረ ሽብር ህጉ፣ የበጎ አድራጎት ማኅበራት አዋጅ፣ የዲሞክራሲ ተቋማት አጠቃቀም፣ የፍትህ አካላት አደረጃጀት ላይ እንነጋገር እያለ ነው ሲል ኢብራሂም በዘገባዎች ላይ የተመለከተውን በፌስቡክ ገጹ ይጠቅሳል። እነዚህ ሁለቱ እንዴት እንደሚቃረኑ ደግሞ እንዲህ ይላል። ተቃዋሚ የተባሉት 16 ፓርቲዎች መደራደሪያ አጀንዳቸው አበል ማስተካከያ ካልሆነ ገዢው እንወያይባቸው፣ እንደራደር ያለባቸው ነጥቦች በአንድም ይሁን በሌላ መልኩ ከላይ የካዳቸው እኮ ናቸው። ዳሩ ለካ ገዢው ሹፈት ይዞ ነው። ተመሳሳይ ሐሳብ ያንጸባረቁት ቶሌራ ፍቅሩ ጋማታ በፌስቡክ አስተያየታቸው ኢህአዴግ ወሳኝ በሚባሉ የህገ መንግስት ጉዳዮች አልደራደርም ማለቱን ተችተዋል። ኢህአዴግ ትኩረት የሚያስቀይሩ ስትራቴጂዎችን በመቀየስና የህዝብ ፍላጎት በሆኑ ጉዳዮች ላይ ሆን ብሎ ለውጥ በማድረግ የታወቀ ነው። ኢህአዴግ የፖለቲካ ኃይሎችን የውይይት መድረክ የከፈተው በበርካታ የአገሪቱ ክፍሎች በግልጽ በኦሮሚያና በአማራ ክልሎች ከታዩ ተቃውሞች በኋላ ካጋጠመው አስፈሪ የፖለቲካ ቀውስ ለማምለጥ ነው። በአፍሪካ ቀንድ ኃይል የተቀላቀለበት የውጭ ጉዳይ ፖሊሲ ለመከተል እየዳዳ ያለውም ትኩረቱን በውጭ ጉዳዮች ለመጥመድ በማሰብ ነው ሲሉ ጽፈዋል። የህገ መንግስቱን የተለያዩ አንቀጾች ከማሻሻል እስከ ባህር በር ጥያቄ የተካተቱበትን የተቃዋሚዎች 13 አጀንዳዎች የተመለከተው ሄኖክ ስዩም ደግሞ ተስፋውን በፌስቡክ አጋርቷል። መንግስት የህገ መንግስቱን የተወሰኑ አንቀጾች አሊያም አዋጆችን ለመቀየር ወይም ለማሻሻል ፍላጎት ካሳየ ይህ ለኢትዮጵያ መልካም ዜና ነው። የኢትዮጵያ ህዳሴም ሩቅ አይሆንም። እነሱ ለሀገሪቱ ነቀርሳ የሆኑ ለጠባብነት ግጭትና ዘረኝነት ማደግ ምክንያት የሆኑ ናቸው። በተለይ ደግሞ አንቀስ 39ና ብሔር ተኮር ፌዴራሊዝም ሲል ጽፏል። ከአጀንዳዎቹ ሁሉ የብዙዎችን ቀልቤሳ በሚመስለው ግን በገዳ ሥርዓት አራማጅ ፓርቲ የቀረበው ነው። ፓርቲው ኢትዮጵያ የሚለው የአገሪቱ ስያሜ ወደ ኩሽ ምድር ይቀየር ሲል በመደራደሪያ አጀንዳነት ማቅረቡ የማኅበራዊ መገናኛ ብዙኃን ተጠቃሚዎች መሳለቂያ ሆኗል። መረር ካሉቱ ስንነሳ ወንድ ወሰን ቲኢ በሚል ስም ሐሳባቸውን ያሰፈሩ የፌስቡክ ተጠቃሚ እናገኛለን። እነ ዶክተር መረራንና አንዱ ዓለም አራጌን አስሮ እነ ብርቱካን ሚደቅሳንና ዶክተር ብርሃኑን ካገር አባሮ ህወሓት ኢህአዴግ በራሷ አምሳል ጠፍጥፎ ከሰራቸው ተለጣፊ ፓርቲዎች ጋር የሀገሪቱን ስም ከኢትዮጵያ ወደ ኩሽ ምድር ይቀየር አይቀየር በሚል አንገብጋቢ ጉዳይ ላይ ለመደራደር አጀንዳ እያጸደቀ እንደሆነ ዘግይቼ ሰማው። የሆኖ ሆኖ ይሄን የሞት ሐሳብ ያቀረበው ተለጣፊ ፓርቲ የሴሜቲክ ቋንቋ ከሺህ ዓመታት በፊት ኢትዮጵያ ውስጥ ፈልቆ ወደ ተቀረው ዓለም እንደተስፋፋ ያውቅ ይሆን ሲሉ ጠይቀዋል። ሞኮ ቢሊ የተሰኙ ግለሰብ ኢትዮጵያ የሚለው ስም ወደ ኩሽ ምድር ይቀየር ያለውን ፓርቲ አደንቃለሁ፣ ኢትዮጵያ የሚለው ቃል መጤ ወይም ባዕድ ነው ሲሉ ድጋፋቸውን በፌስቡክ ገልጸዋል። ፈገግታ ወደሚያጭሩት እንለፍ። ማቭሪ ኤቢ የተሰኘች የፌስቡክ ተጠቃሚ ተከታዩን ጥያቄ ጠይቃለች። ኢትዮጵያ የሚለው ወደ ኩሽ ምድር ተቀየረ እንበል እንበል ነው ዜግነት ስንጠይቅ በኢትዮጵያዊ ፋንታ ኩሽ ምድራዊ ነው የምንለው? በእንግሊዝኛ ደግሞ ኩሽ ላንዲያን ኤፍሬም እ ሀይሉ የተሰኙ የፌስቡክ ተጠቃሚ ኢትዮጵያ የሚለውን መጠሪያ ወደ ኩሽ ምድር ቀየረን ከጨረስም በኋላ ወደ ግለሰብ ስም ቅየራ ስለምንመጣ ለራሳችሁ የሚሆን በነፍስ ወከፍ ሶስት ሶስት አማራጭ ስሞችን ይዛችሁ እንድትጠብቁ እናሳስባለን ሲሉ ተሳልቀዋል። ብዙዎች ሲቀባበሉት የታየው ግን ድሬትዩብ የስም ቅያሬውን አስመልክቶ ተከታታዮቹን በጠየቀ ወቅት የተሰጠ መልስ ነው። ካሌብ ካሌብ በተባሉ የፌስቡክ ተጠቃሚ የተሰጠው መልስ ወደ 1300 ገደማ ላይክ አግኝቷል። ብዙዎችም ወደ የገጾቻቸው ወስደው ለጓደኞቻቸው አጋርተውታል። እንደኔ እንደኔ ግን ከቀየር ነው አይቀር የጉድ ሀገር ብንላት ይሻላል። ባይሆን የቤት ስሟን ኩኩሻ እንላታለን። ሆሆ ጉድ ሳይሰማ መስከረም አይጠባም አሉ። የመጨረሻው ርዕሰ ጉዳያችን በኢትዮጵያውያን የማኅበራዊ መገናኛ ዘዴ ተጠቃሚዎች የሚዘወተረው ብሔር ተኮር ሽኩቻ ነው። መልኩን እየቀያየረ በየጊዜው የሚያወዛግበው ይህ ጉዳይ በዚህ ሳምንት በገዢው ፓርቲ አንጋፋ ፓርቲዎች በሕወሓትና በአዴን አባላትና ደጋፊዎች ጎላ ብሎ ተስተውሏል። ውዝግቡን ጣራ ያስነካው ደግሞ የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላውን በጉዳዩ ላይ በግል የፌስቡክ ገጻቸው ያሰፈሩት አስተያየት ነው። አቶ ንጉሱ የሆርን አፌርስ ድረገጽ ዋና አዘጋጅ ዳንኤል ብርሃኔ በአማራ ክልል በርዕሰ መስተዳደሩ ገዱ አንዳርጋቸውና በአዴን ላይ ያነጣጠሩ መልእክቶችንና አጀንዳዎችን በተደጋጋሚ እንደሚለቅ ጽፈዋል። ጨዋነት የተዘጉ በሮችን መክፈት ይችላል በሚል ርዕስ ስር ጠንከር ባሉ ቃላት ረዘም ያለ አስተያየታቸውን ያቀረቡት አቶ ንጉሱ እኛን እየነካካችሁ እናንተ ወደ ቆማችሁበት ጭቃ መሬት አታውርዱን። ሁላችንም ወርደን ህዝብ አናበጣብጥ። ይልቁንስ ጊዜያችንን እውቀታችንንና ጉልበታችንን የህዝቡን ችግር ለመፍታትና ህዝቦችን ወደ አንድነት በሚያመጡ ተግባራት ላይ ብናተኩር ይሻላል ሲሉ ጽሑፋቸውን ደምድመዋል። የእርሳቸው ጽሑፍ በርከት ያለ ድጋፍና ተቃውሞ አስከትሏል። የግለሰቦች ጉዳይ ለምን ወደ ብሔር ደረጃ ያድጋል ሲሉ የጠየቁም ነበሩ። ለኋለኞቹ ማሳያም የሆኑት ተስፋ ኪሮስ ሳህለ ናቸው። መጠየቅ ያለበት ጥያቄ በፖለቲካ ኃይሎች መካከል በሚፈጠረው አለመግባባት ህዝብ ለምን ተሳታፊ እንዲሆን ይፈለጋል የሚለው ነው። በአዴንና ህወሀት ስላልተግባቡ የትግራይና የአማራ ህዝብ መቃቃር አለበት? የፖለቲካ ልዩነት ሲኖር ህዝብ ፍረደን ይባላል እንጂ በየትኛው አግባብ ነው የግጭታችን አካል ሁን ተብሎ ለልቂት የሚጋበዘው? ብአዴንና ህወሀት ህዝብን ሳያጋጩ ለምን ልዩነታቸውን በመሸናነፍ አሊያ በመግባባት ለመፍታት አይሞክሩም? ይህን ለዘመናት ያለምንም ግጭት ተፋቅሮና ተደጋግፎ የኖረን ወንድማማች ህዝብ የልዩነታችሁና የግጭታችሁ አካላት አታድርጉት። የውዝግቡ አስኳል የሆነው የአቶ ገዱ አንዳርጋቸው ጉዳይ በየጽሁፉ ሲነሳ ተስተውሏል። እንደ ዓላማው አበራ የአቶ ንጉሱ ነገር ሲሉ በሰየሙት ጽሁፋቸው ላይ አቶ ንጉሱን ለመውቀስ ብሎም ለማስፈራራት ከተሰለፉት መካከል ሰውየው መልስ የሰጡት አቶ ገዱን ለሰደበ ሰው መሆኑን የጠቀሰ አላየውም። ትችቶቹን ብቻ አላነበበ አቶ ንጉሱ በድንገት ከእንቅልፋቸው ነቅተው ለጻፉት ነገር መልስ የተሰጠ ነው የሚመስለው። ከጠባብነት ቅርቃር ሳንወጣ ምንም አይነት ጤነኛ ውይይት ልናካሄድ አንችልም ሲሉ ተቺዎችን ተችተዋል። የጸጋይ ሀጎሳ አጭር የፌስቡክ አስተያየት የአቶ ገዱ ተቺዎች አቋም የት ድረስ ሊሄድ እንደሚችል አመላካች ይመስላል። ገዱ አንዳርጋቸውን ጀግና አድርጎ የሚቆጥር ሰው እውነተኛውን ጀግና ሳያይ የጀግኖችን የህይወት ታሪክ ሳያነብና ጀግና ሳይሆን ይቺን ምድር ይሰናበታል ብለዋል ጸጋይ። የዛሬው ጥንቅራችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ